ለምክትል ፕሬዚደንት ካመላ ሀሪስ ድጋፋቸውን ሊሰጡ የተሰባሰቡት እነዚህ በማህበራት የተደራጁ ሰራተኞች ሃሪስ የአገልግሎት ሰራተኞች ከሚያገኙት ጉርሻ ግብር እንዳይከፍሉ ለማድረግ ባላቸው እቅድ ደስ ተሰኝተዋል። ኬኒ ካስትሮል በላስ ቬጋስ ከተማ የቁማር ቤቶች ሰራተኞች ማህበር ተጠሪ ናቸው። ቫይስ ፕሬዚዳንት ካማላ ሃሪስ ሀዝ ኤ ፕላን ኤ ክሊር ፕላን ቱ ኤንድ ፌደራል ታክሴስ ኦን ቲፕስ ምክትል ፕሬዚዳንት ካማላ ሃሪስ ኔቫዳ ውስጥ ያለን የአገልግሎት ሰራተኞች በምናገኘው የአገልግሎት ጉርሻ ለፌዴራል መንግስት ታክስ መክፈል የሚያስቀርልን ግልጽ የሆነ እቅድ እንዳላቸው አውቃለሁ። አዋላቸው ዶናልድ ትራምፕ ግን ራሳቸውን በአገልግሎት ጉርሻ የሚያስተዳድሩ ሰራተኞችን ሊያድኑ የመጡ ያስመስላሉ። ያ አደገኛ የሆነው ውሸት ነው። የቀድሞ ፕሬዚዳንት ዶናልድ ትራምፕም ይህችን በአገልግሎት ኢንዱስትሪው የምትንቀሳቀስ ከተማ በመጎብኘት ቁማር አጫዋቾች፣ የምግብና የመጠጥ አሳላፊዎች፣ እንዲሁም የጽዳት ሰራተኞች ታክስ እንዳይከፍሉ ለማድረግ ያላቸውን እቅድ አስተዋውቀዋል። ዲዲሊማ የትራምፕ ደጋፊ ናቸው። ይህ ሰራተኞችን በሙሉ የሚያስደስት ነገር ነው። በተለይም ደሞዝተኛ ያልሆኑትንና ከተገልጋይ በሚያገኙት ጉርሻ የሚተዳደሩትን ሰራተኞች ያስደስታል። ትራምፕ የላስ ቬጋስ ከተማ ፖሊሶች ማህበርም ድጋፍ አግኝተዋል። ስቲቭ ግራማስ የማህበሩ ተጠሪ ናቸው። እንዲህ ይላሉ። አብዛኛው ህዝብ ህግ አስከባሪዎችን ያምናል። ስለዚህ እኚህ ሰው ለእኛ ጥቅም ከልባቸው የቆሙ ናቸው፣ ደህንነታቸው እንዲጠበቅ፣ ኢኮኖሚውም እንዲያድግ ይሰራሉ ብለን እኛ የህግ አስከባሪዎች ስንናገር ህዝቡ ያምነናል። ግራማስ የቀድሞው ፕሬዚደንት ትራምፕ የህግ አስከባሪዎች ደጋፊ ስለመሆናቸው በበርካታ ዝግጅቶች ላይ ተናግረውላቸዋል። A man like Donald Trump in his campaign has always stood by us and said, no, I'm not going to bend. ዶናልድ ትራምፕ እና የምርጫ ዘመቻቸው ምንጊዜም ከኛ ጎን የቆሙ ናቸው። የፖለቲካውን ነፋስ እየተከተልኩ አቋሜን አልቀያየርም ብለውናል። ፕሬዚደንታዊ እጩ ተፎካካሪዎች የኔቫዳን በብዙ አስር ሺዎች የተቆጠሩ በማህበራት የተደራጁ ሰራተኞች ድጋፍ በጣም ይፈልጉታል። ካማላ ሃሪስ የኔቫዳን የሰራተኞች ማህበር ድጋፍ አግኝተዋል። አገር አቀፉ የጭነት መኪና አሽከርካሪዎችና የመጋዘን ሰራተኞች ማህበር ግን ለአንዳቸውም ድጋፍ ለመስጠት ፈቃደኛ አልሆነም። እናም አንዳንድ የኔቫዳ መራጮች ይህንን ትልቅ ፍንጭ ሰጪ ጉዳይ አድርገው አይተውታል። የትራምፕ ደጋፊ የሆኑት ኤድዋርድ ክሬመር የሚከተለውን አስተያየት ሰጥተዋል። እነሱ ማለት የቲምስተርስ አባላት ሁልጊዜም ዲሞክራቶችን ነው የሚደግፉት። አሁን ዲሞክራቶችን ካልደገፉ ወዴት እየሄዱ ነው ማለት ነው? ወደ ትራምፕ። የላስ ቬጋስ የምግብ ቤቶች ሰራተኞች ማህበሩ ግን ለምክትል ፕሬዚደንት ካመላ ሀሪስ ድጋፉን ቸሯቸዋል። የማህበሩ ተጠሪ ቴድ ፓፓ ጆርጅ ሲናገሩ የሰራተኛው መደብ መራጮች ብልሆች ናቸው፣ ደደብ አይደሉም። ትንሽ ጥርጣሬ ያላቸው ግን የትረምፕ ችግር ምንድን ነው? ይዋሻሉ፣ በጣም ይዋሻሉ። ምክትል ፕሬዝደንት ካማላ ሀሪስ የኑሮ ውድነትን ለመታገል ካላቸው አጠቃላይ እቅድ ጋር የተያያዘ ነው። እናም ደጋፊዎቻቸው በየቤቱ በር እያንኳኩ ይህንኑ በመናገር መራጩን እየቀሰቀሱ ነው። ክላውዲያ ሞንሬል የምግብ ቤት ሰራተኞች ማህበር ተጠሪ ናቸው። ግዙፎቹ ኩባንያዎች ገብተው የምግብ የነዳጅ፣ የቤት ኪራይ ዋጋ እያስወደዱብን ነው። ስለዚህ ትክክለኛውን እጩ መምረጥ አለብን። እኔም ለመራጮች በተጨባጭ የማውቀውን ትክክለኛውን መረጃ እሰጣቸዋለሁ። ካማላ ሃሪስ ለመካከለኛው መደብ ለሰራተኛ ማህበራት አባላት እንደሚቆሙ እነግራቸዋለሁ ኔቫዳ የፕሬዝደንታዊ ምርጫውን ውጤት ከሚወስኑ ጥቂት ክፍለ ግዛቶች መካከል አንዷ ስትሆን እኒህ የሰራተኛ ማህበራት አባላት የሚሰጡት ድምፅ ቀጣዩን ፕሬዝደንት ማን እንደሚሆን የሚወስን ሊሆን ይችላል